የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር አዲስ አበባ ለጋዜጠኞች መግለጫ በመስጠት ላይ እንደሆኑ ቀደም ሲል ስናስተዋውቃችሁ ቆይተናል። መግለጫው እየተሰጠ ከሚገኝበት ቦታ ደጃፍ ላይ የሚገኘው ዘጋቢያችን ኬኔዲ አባተን በስልክ መስመር ይዘነዋል። ኬኔዲ፣ እንደምናመሸ እንዴት አመሶች ሆነ። በቀጥታ ከሰዓታችንም አንጻር ወደ ጥያቄ ልግባና መግለጫውን ስትከታተል ቆይተሃል። አስተዳዳሪዋ ሳማንታ ፓወር በሰጡት ጋዜጣዊ መግለጫ ያነሱት አንኳር ጉዳይ ምንድን ነው? በጣም ጥሩ ሲሆን እንግዲህ ከሳማንታ ፓወር ዛሬ ከሰላም ሚኒስትሯ እንዲሁም ደግሞ ከጤና ሚኒስትሯ ጋር ውይይት ማድረጋቸውን አንስተዋል። በመግለጫቸው በዋናነትም ያነሷቸው ነጥቦች እንግዲህ በትግራይ ክልል ካለው ግጭት ጋር በተያያዘ የሰላም አማራጮች መታየት እንዳለባቸው በተለይም የግጭቱ መቆም እንዳለበት እና ሁሉም ተፋላሚ ኃይሎች ወደ ድርድር መምጣት እንዳለባቸው ከሰላም ሚኒስትሯ ጋር በተለይ መነጋገራቸውን አንስተዋል። እንዲሁም ደግሞ በጤናው ዘርፍም የተለያዩ ያነሷቸው ነጥቦች አሉ። በተለይ በተለይ አምባሳደር ሳማንታ ፓወር ትኩረት አድርገው ያነሱት በትግራይ ክልል ያለው የውስጥ ግጭት የእርስ በርስ ግጭት ሊፈታ የሚችለው በሰላማዊ አማራጭ ብቻ መሆን እንዳለበት there is no military solution to an internal conflict values like all parties should end hostilities and agree to an immediate ceasefire and to begin talks about. ሪኮንሊሽን ሳማንታ ፓወር የሚናገሩት ከንተከማሻቸው ሲሆን ኢትዮጵያ ለውስጣዊ ግጭት ወታደራዊ አማራጭ መፍትሄ እንደማይሆን የሚናገሩት ሁሉም አካላት በመሆኑም ግጭቱን በአስቸኳይ አቁመው ውይይት መጀመር እንዳለባቸው ተናግረዋል። ከዚህም በተጨማሪ ግጭቱ እየፈፋ ነው እየሄደ ያለው ስለዚህ ሰላማዊ መፍትሄ ካልተለጀለት ይበልጥ እየተስፋፋ ይበልጥ በርካታ ሰዎች ሊፈናቀሉ እንደሚችሉ ተናግረዋል። በአፋር እና በአማራ ክልሎችም ህወሀት ከጀመረው ጥቃት ጋር በተያያዘ በመቶ ሺዎች የሚቆጠሩ ሰዎች ስለመፈናቀ መፈናቀላቸውም አንስተዋል ማለት ነው። ይህንም በመመረዳታቸውም ከሰላም ሚኒስትሯ ጋር በተነጋገሩበት ወቅት ተናግረዋል። ስለዚህ ዓለም አቀፍ ህጎች መከበር እንዳለባቸው፣ ልጹሀን ለአላስፈላጊ ጉዳት መዳረግ እንደሌለባቸው የተናገሩት ሳማንታ ፓወር እንዲሁም የሰብአዊ አገልግሎት የተራድኦ ድርጅት ሰራተኞች ጥበቃ ሊደረግላቸው እንደሚገባ አንስተዋል ማለት ነው። ከዚ በተጨማሪ ለትግራይ ክልል በከሰሞኑ የአሜሪካ መንግስት ይፋ ካደረገው አንድ መቶ አርባ ዘጠኝ ሚሊዮን ዶላር የሰብአዊ ድጋፍ በጀት ተጨማሪ በዛሬው እለት እሳቸው አርባ አምስት ሚሊዮን ተጨማሪ በጀት የኮቪድ አስራ ዘጠኝ ወረርሽኝን ለመከላከልና ለሰብአዊ ድጋፍ የሚሆን ለኢትዮጵያ ይፋ ማድረጋቸውንም ይፋ ማድርገዋል። በዛሬው መግለጫቸው ላይ ማለት ነው። በጤናው ዘርፍ በኢትዮጵያ መንግስት እየተከናወኑ ያሉ ተግባራት፣ በጤናው ሚኒስቴር እየተሰሩ ያሉ ተግባራት እጅግ አበረታች መሆናቸውንም ተናግረው ለረጅም ጊዜ አጋር የሆነችው አሜሪካ አሁንም አጋርነቷን እንደምትቀጥልም ተናግረዋል ማለት ነው። እንግዲህ ከ በዛሬው ውይይታችን በመግለጫቸው ያነሷቸው ዋና ዋና ነጥቦች እነዚህ ናቸው። የሌሎችን እንግዲህ በነገው እለት በሚኖረን አሁን ከመግለጫው ቦታ ነው ወጥቼ መግለጫ እየሰጠውሽ ማብራሪያ እየሰጠውሽ ያለሁት እንግዲህ በነገው እለት ደግሞ ተጨማሪ መረጃዎችን ይሰጣቸዋሉ ሲሆን፣ በጣም እናመሰግናለን ኬኔዲ። እንዳው ግን አንተን ከማሰናበታችን በፊት እንደጠቀስከው ከኢትዮጵያ ከሰላም ሚኒስትር ሙፈሪያት ከሚል ውጪ ሌላ ያገኟቸው የመንግስት ባለስልጣናቶች አሉ ወይ? ከማን ጋር ተገናኙ ወይም ደግሞ በነገው እለት የተያዘ ቀጠሮ አላቸው ወይ? የሚቀጥሉ ጥያቄ ነው ሲሆን እንግዲህ እሳቸው ከአሜሪካ ከመነሳታቸው በፊት ጠቅላይ ሚኒስትሩን ጨምሮ ከተለያዩ ባለስልጣናት ጋር እንደሚነጋገሩ በማሰብ ነበር ወደ ኢትዮጵያ የመጡት። የጉብኝታቸው ዋና ዓላማም በትግራይ ክልል ረሃብን በመከላከል የሰብአዊ ተደራሽነት እንዲከፍ እንዲል ወይም ደግሞ እንዲጨምር ወይም ደግሞ እንዲሳለቅ ለማድረግ በመንግስት ላይ ጫና ለማሳደርም እንደሚመጡ ነበር የተናገሩት። ነገር ግን በዛሬው ዕለት ከጠቅላይ ሚኒስትር አብይ ጋር ለመነጋገር ለማግኘት እሳቸውን ያደረጉት ጥረት እንዳልተሳካላቸው ገልጸዋል። ጠቅላይ ሚኒስትሩ ሚኒስትሩ ከከተማው ውጭ እንደሆኑ ተነግሮኛል ነው ያሉት ሳማንታ ፓወር። ነገር ግን አሁን ላይ ጉብኝታቸውን የጨረሱ ነው የሚመስለው። አብረዋቸው ካሉ ባልደረቦቻቸው ለማጣራት እንደሞከርኩት ዛሬ ለሊት ተመልሰው ወደ አሜሪካ የሚበሩ ነው የሚሆነው። ወደ አዲስ አበባ የመጡት በትናንትና ሁለት መሆኑ ይታወቃል። ትናንት ለሊት ላይ ነው ከሱዳን ቆይታቸው በኋላ ወደ አዲስ አበባ የመጡት። ስለመምጣቸው ስለ መምጣታቸው በኢትዮጵያ መንግስትም እንዲሁም ደግሞ በእሳቸውም ይሁን በእሳቸው በሚመሩት ተቋም በኩል የተባለ ነገር አልነበረም። ዛሬ መግለጫ በሚሰጡበት ሰዓት ብቻ ነው ኢትዮጵያ ስለመሆናቸው ጭምር እየታወቀው ማለት ነው። የተለያዩ የሚነገሩ ሩመሮች እንዳሉም እሳቸው አንስተዋል። በዚህ የተሳሳቱ መረጃዎች በሚሰራቸውበት ጊዜ መወያየት ብቸኛው መፍትሄ እንደሆነም ተናግረዋል ማለት ነው። ሲሆን ካለን ጊዜ አንጻር በዚህ አብቅቼ በነገው ዕለት ደግሞ ተጨማሪ መረጃዎችን ለእርማቶች አደርሳለሁ። በጣም እናመሰግናለን ኬኔዲ። መልካም ምሽት። በተያያዘ ከ አስተዳዳሪዋ ሳማንታ ፓወር ጋር በተደረገ ውይይት ተጨማሪ የሰብአዊ አገልግሎት መስመር እንዲከፈት የሚል ጥያቄ እንዳልተነሳ የኢትዮጵያ ሰላም ሚኒስትር ሙፈሪያት ከሚል ገለጹ። የሰላም ሚኒስትሯ ወይዘሮ ሙፈሪያት ከሚል ምሽት ላይ ከዩኤስኤ አስተዳዳሪ ሳማንታ ፓወር ጋር ከተወያዩ በኋላ መግለጫ ሰጥተዋል። ከዩኤስኤድ የስራ ኃላፊዎች ጋር ውይይት አድርገናል። ውይይቱ በትግራይ ክልል እየተካሄዱ ያሉ የሰብአዊ እርዳታዎችን፣ በዚሁም አጠቃላይ ኢትዮጵያ እየተጓዘች ያለችበትን የለውጥ ሂደት ባህሪና የተገኙ ውጤቶችን፣ ያጋጠሙ ተግዳሮቶችን በተመለከተ ገለጻ አድርገንላቸዋል በእኛ በኩል እሳቸውም የኢትዮጵያን ለውጥ በቅርበት እንደሚከታተሉት ሲያደንቁትም እንደቆዩ በርካታ ውጤቶች የተገኙ መሆናቸውን ሁለንተናዊ በሆነ መንገድ በኢኮኖሚው፣ በሰብአዊ መብት አያያዝ እነዚህ ውጤቶች በጣም አበረታች ተምሳሌት የሆኑ ውጤቶች መሆናቸውን እነዚህ ውጤቶች ተጠናክረው እንደሚቀጥሉ መልካም ምኞታቸው እንደሆነ ኢትዮጵያ ለአሜሪካ መንግስትም በቀጠናው ጉዳይ ላይ ያላትን አስፈላጊነትና ተፈላጊነት ከግምት እንደሚያስገቡ አሁን ያጋጠመን ተግዳሮት በተለይም የሕግ ማስከበር ዘመቻውን ተከትሎ ለምን ተገደን ወደዛ እንደገባን በእኛ በኩል አስረድተናቸዋል። ፈልገ ነው የመጣ ሳይሆን በቲፔሌፍ ውሳኔ ና ምርጫ የሆነ እንደሆነ የኢትዮጵያን ሉዓላዊነት የተዳፈረ ተግባር ከመሆኑ አኳያ እንደኛ ቢያጋጥማቸው ምን እንደሚያደርጉ ጥያቄ ማስተንላቸው ነበር ማለት ነው። እያደረግ ነው የህልውና የሀገርን ሉዓላዊነት የማስጠበቅ ጉዳይ ላይ የተመሰረተ እርምጃ እንደሆነ አስረድተናል ማለት ነው። መንግስት የሰብአዊ አገልግሎት በትግራይ ክልል ተደራሽ እንዲሆን ከሚመለከታቸው አካላት ጋር በቅርበት እንደሚሰራ እና በኢትዮጵያ ያለውን ሁኔታ ለመረዳት ፓወር ወደ ኢትዮጵያ በመምጣታቸው ደስተኛ መሆኑንም ወይዘሮ ሙፈሪያት እንደተናግረዋል። እርዳታ በአግባቡ እንዲደርስ ካስፈለገ ህወሓት ከጸብ ጫሪ ድርጊቱ እንዲቀጠብ ጫና ሊደረግበት እንደሚገባም መንግስት በውይይቱ ላይ ማሳሰቡን ወይዘሮ ሙፈሪያት ገልጸዋል። በእኛ በኩል ያረጋገጥንላቸው በየትኛውም አማራጭ በየትኛውም አማራጭ ማለት ያሉን እድሎች የየብስ አማራጮች በአማራ በኩልም በትግራይ በኩልም ያሉ የየብስ አማራጮች እስካሁን ያለውን ሂደት በተለይ በቅርቡ እየተሰራን ያለንበትን የአፋር አማራጭ በተመለከተ እዛ ላይ የተመረኮዘ ውይይት ነው ያደረግ ነው። እሱ ደግሞ እስካሁን ባለው ሂደት የቲፔልፍ ጠብ አጫሪነት እና ህብረተሰቡን የማጥቃት ፍላጎት እስካላገደው ጊዜ ድረስ ችግር አይደለም የሚለውን አይ ቲንክ እነሱም በደንብ የገባቸው ይመስለኛል። አሁን ጠጋ ብለው ሲያዩት የተገነዘቡ ይመስለናል። በእኛ በኩል እኛ ደጋግመን ያረጋገጥንላቸው እያስገባናቸው ያሉ ማሽነሪዎች አሉ። ሂደቱን የተሳለጠ እንዲሆን ለማድረግ እነዚህ እነዚህን የወሰድናቸውን ተጨባጭ እርምጃዎች ስላብራራን ብዙ በዛ ደረጃ እንደ ጉዳይ ሆኖ ለጊዜው አልመጣም የምናየው ይሆናል በሂደት ከመንግስት የተናጥል ተኩስ አቁም ውሳኔ በኋላ ህወት በከፈተው ጥቃት ምክንያት በመቶ ሺዎች የሚቆጠሩ ንጹሐን ከአፋርና ከአማራ ክልሎች ስለ መፈናቀላቸውም ያነሱት ሚኒስትሯ የሰብአዊ አገልግሎት ድርጅቶች ከትግራይ ክልል በተጨማሪ እነዚህን ተፈናቃዮችም ሊደርሱ እንደሚገባ በውይይታቸው መነሳቱን ጠቁመዋል።